አምስተኛው የኢትዮጵያ ሀገር አቀፍ ምርጫ ግንቦት 16 ቀን 2007 ዓ ም ከተጠናቀቀ በኋላ መድረክ ሁለተኛውን ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫው ላይ ትኩረት የሰጠባቸው ሁለት ጉዳዮች ከምርጫው በኋላ ተባብሶ ቀጥሏል ባለው የአባሎቹ መታሰርና መንገላታት፣ እንዲሁም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክተው ለኢትዮጵያ ሕዝብ ባስተላለፉት መልእክት ላይ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲና እንደዘረዘሩት በመድረክ አባላት ላይ በአያሌ የሀገሪቱ ክፍሎች ግፍ እየተፈጸመባቸው ይገኛል ይላሉ። ሌላው ቀርቶ ምርጫው ከተጠናቀቀ በኋላ የሐሰት ሰነዶቻቸው ላይ መታችሁ ካልፈረማችሁ እየተባሉ ዛሬም የሚሳደዱ ታዛቢዎቻችን አያሌ ናቸው የሚሉት ዶክተር መረራ የተለያዩ ጉዳቶች የደረሱባቸውን አባሎቻችንን ዝርዝር ይዘናል ብለዋል። እዚህ ቢያንስ ቢያንስ እስከ ትናንት ድረስ ከስድስት መቶ በላይ የስም ዝርዝር ሁሉ ለቅመናል። የት ደረሱ ያልታወቁ፣ የተደበደቡ፣ የተፈነከቱ፣ በጥይት የተመቱ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ አንዳንዶቹ፣ ለምሳሌ አዳ በርጋ የሚባለውን ብዛት ያላቸው ሰዎች የሚያስቡበት ቦታ ሲጠፋ በቀበሌ ሰብስቦ ነው ያሰራቸው። ቁጥራቸው ከ50 በላይ እንዳሉ እናውቃለን። ዶክተር መረራ ጨምረው እንደገለጹት ይህንን ተፈጽመዋል የሚሉትን ሁሉ ለምርጫ ቦርድ በደብዳቤ መድረግ አስታውቋል። የኢትዮጵያ ምርጫ ቦርድ ደጋግሞ እንደሚለው ማንኛውንም የፓርቲዎችን አቤቱታ በገለልተኝነት እየመረመረ መፍትሔም ይሰጣል። ዛሬ በመድረክ በኩል የቀረቡ አቤቱታዎችን አስመልክቶ ቦርዱ ምን እያደረገ እንደሆነ ለማወቅ ቪኦኤ ያደረገው ጥረት አልተሳካም። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት መገባደጃ ላይ ምርጫውን አስመልክተው ያደረጉትን ንግግር መድረክ እንደማይቀበለውም ዶክተር መረራ ገልጸዋል። የጠቅላይ ሚኒስትሩን ንግግር በመጥቀስ ምርጫው እርሳቸው እንዳሉት ዴሞክራሲያዊ ነጻና ፍትሐዊ ሳይሆን የነበረው ሌላ ምልክ ነው ይላሉ። መድረክ በስፋት የተወዳደረባቸው ቦታዎች ማጨቅ አልፎ፣ ታዛቢዎቻችን ማሳደድ አልፎ በመጨረሻ በታጠቀ ኃይል ነው የህዝብ ድምፅ የተቀማው። የኢትዮጵያ ህዝብ ደግሞ አንድ ሁለት ሰው አይደለም፣ ሚሊዮኖች እያዩት ነው። ይሄ የተደረገው ህዝብ እያየ የተሰራ የፖለቲካ ድራማ ነው። ይህንን የተሳካ ዲሞክራሲያዊ ፍትሐዊ ብሎ መናገር በእውነቱ በህዝብ ልዕልና እና በላይነት ያምናል የሚባል በህዝብ ከሁሉም በላይ አምናለሁ የሚለው ኢህአዴግ መሪና ኢህአዴግ ድርጅት በዚህ ደረጃ መውረዱ በጣም ነው ያሳዘነኝ። ይህ ሁሉ ሆኖ ግን መድረክ ከትግሉ ሜዳ ይወጣል ማለት አይደለም ሲሉ ዶክተር መረራ የሚቀጥለውን የመድረክን የትግል አቅጣጫ ያመላክታሉ። መድረክ የህዝብ ድምፅ በመሰረቁ በመዘረፉ ገብተን የምንተኛበት ሳይሆን ሁላችሁም እንዳያችሁት በምርጫው ጊዜ በአንዳንድ አካባቢዎች በተለይ ወጣቱ በሚሊዮኖች ደረጃ ነው የተንቀሳቀሰው። ይሄ እንደዚህ አይነት ህዝብ ድጋፍ እያለን የህዝብ ድጋፍ የሌለው ፓርቲ ጠመንጃ ስላለው እና ደግሞ ሌላ ምርኩዙን ምርጫ ቦርድ ስላለው ስለቀማን እንዲህ አይነት የህዝብ ድጋፍ እያለን ገብተን የምንተኛበት የህዝብ ትግልን ከህዝብ ትግል የምንሸሽበት ቁጭ የምንልበት ሁኔታ አይደለም። ህጋዊና ሰላማዊ ትግላችን ተጠናክሮ ይቀጥላል። በብሔራዊ ምርጫ ቦርድ ውጤታቸው ስላልተገለጸው መቶአምስት የተወካዮች ምክር ቤት መቀመጫዎችን በተመለከተም ዶክተር መረራ ተጠይቀው ያለውን ሁኔታ በምንም መልኩ የማይቀይሩ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ